በለገጣፎ ለገዳዲ ከተማ ፖሊስ አስሯቸው የነበረ ሰባት ሰዎችን ፍርድ ቤት በዋስ ለቀቃቸው። ፖሊስ ሰዎቹን ሕዝብን ለጸረ ልማት እንቅስቃሴ በማነሳሳት እንደጠረጠራቸው ተነግሯል። ተከሳሾቹ ክሱን አስተባብለዋል። መለስካቸው አመሃ ዝርዝር ይዟል። አርብ መስከረም 25 ቀን ጠዋት ከየቤታቸው በፖሊስ የተያዙት የለገጣፎ ለገዳዲ ከተማ ነዋሪዎች አቶ መኮንን ተስፋዬ፣ አቶ ገመቹ ወርቁ፣ አቶ ሲሳይ ለማ፣ አቶ ጌታቸው ተፈራ፣ አቶ ድሪባ ጉዳ፣ አቶ ምትኩ ንጉሱና አቶ እንዳልካቸው መንግስቱ የተባሉ እነዚህ ሰዎች ቅዳሜ መስከረም 26 ቀን 2005 ዓ.ም ከለገጣፎ ለገዳዲ ከተማ ፖሊስ ጣቢያ ወደ ሰንዳፋ ከተማ ፍርድ ቤት ተወስደው ፍርድ ቤቱ በዋስ እንደለቀቃቸው ታወቀ። እያንዳንዳቸው ሶስት ሶስት ሺህ ብር በዋስትና እንዲያሲዙ ያዘዛቸው ፍርድ ቤት ፖሊስ ሕዝብን ለጸረ ልማት ተግባር በማነሳሳትና መንግሥት ሞተዋል በሚል ቅስቀሳ እንደጠረጠራቸው እና ይህን በእርግጥ ፈጽመው እንደሆነ ወይንም እንዳልሆነ እንደጠየቋቸው ከተፈቺዎቹ መካከል ጥቂቶቹ ለቪኦኤ አስረድተዋል። አክለው እንዳብራሩትም እንዲህ ያለ ቅስቀሳ ፈጽሞ እንዳላደረጉና ከመሬት ይዞታ ጋር የተያያዘ አቤቱታ ብቻ እንዳቀረቡ ለፍርድ ቤቱ ገልጸዋል አስቀድሞ ለፖሊስ በሰጡት ቃልም ይህንን የማነሳሳትና የቅስቀሳ ተግባር እንዳልፈጸሙ ማስታውቃቸውንም ተናግረዋል። ቪኦኤ ባለፈው ሳምንት ሐሙስ መስከረም 24 ቀን የከተማዋ ነባር ነዋሪዎች መንግሥት ተረክቧል ለተባለው የእርሻ መሬታቸው በቂ ክፍያ እንዳልተሰጣቸውና የከተማዋ አስተዳደር አታሎናል ሲሉ ያቀረቡትን ሮሮ መዘገቡ ይታወሳል። በጉዳዩ ላይ የከተማዋ ከንቲባ አቶ መገርሳ ገለታ የበኩላቸውን አስተያየት እንዲሰጡ ቪኦኤ ያደረገው ጥረት እስከ ዛሬም አልተሳካም። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።